እኛ የተለማማጅ ሐኪሞች ኢንተርኖች እስካሁን ወደ ስራ አልተመለስን። እኛ ብቻ ሳይሆን ከአንደኛ ጀምሮ የህክምና ተማሪዎች ትምህርት ላይ አይደሉም፣ እንደ ቆመ ነው። እና ብቻ ግን የሆስፒታሉ ኮሚኒቲ ደግሞ ጀነራል ፕራክሽነሮችን ጨምሮ የጠቅላላ ሐኪሞች ማለት ነው። እና እነሱን ዛሬ ሰልፍ ወጥተው ነበረ፣ እኛንም በመደገፍ እነሱም የእነሱ ጥያቄ የኛም ጥያቄ ነው። እኛም ጥያቄ ያለ መልስ ይሰጠን በሚል ርዕስ እነሱም ሰልፍ ወጥቶ ነበር። አክቹዋሊ ዛሬ የሕክምና ትምህርትን በተመለከተ የገጠመን ግድፈት የተሞላበት አሰራር ለስነ ልቦናና ኢኮኖሚያዊ ጫናዎች ዳርጎናል ያሉ በአርሲ ዩኒቨርሲቲ የሚገኙ እጩ ሐኪሞችን ቅሬታ ተገቢ ነው ይላል የጤና ጥበቃ ሚኒስትር። በሚኒስቴር መስሪያ ቤቱ የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል እጩ ሐኪሞች ቅሬታቸውን ለማሰማት ወደ አደባባይ በወጡበት ቀን የተወሰደውን የኃይል እርምጃም አላስፈላጊ ሲሉ ይገልጹታል። ሰዎች በማንኛው መንገድ ጥያቄያቸውን ማቅረብ ይችላሉ የሚል በተለይ ህግና ስርዓቱን የጠበቀ ከሆነ ጥያቄ ማቅረብ ይቻላል የሚል እምነት አለን። ተማሪዎችም ላይ በተለይ የተፈጸመው ጥቃት ትክክል እንዳልሆነ እሱ እናምናል። ጥያቄያቸው ትክክለኛ ጥያቄ ነው። አንደኛ ኢንተርን ናቸው እንግዲህ በቀጣይ ከአንድ ዓመት በኋላ ሐኪም የሚሆኑ ባለሙያዎች ናቸው። ስለዚህ ሐኪም ለመሆን ያነሷቸው ከላይብረሪው እንደዚህ መሆን አለበት፣ የመማር ማስተማር ላይ እነዚህ እነዚህ መሟላት አለባቸው። ይህ ክስተት በዚህ መንገድ መታየት አለበት የሚሉ ጥያቄዎች ናቸው ያነሱት። የአርሲ ዩኒቨርሲቲ ሕክምና ተማሪዎች ያነሷቸው ጥያቄዎች በሁለት የሚመደቡ ናቸው። የመጀመሪያው ዩኒቨርሲቲው ለሕክምና ትምህርት የሚሆን የመሰረተ ልማት አቅርቦት ያሟላ የሚል ነው። ሁለተኛው ግን በአጠቃላይ በሕክምና ትምህርት ስርዓት ውስጥ ያሉ እጩ ሐኪሞችን ለስነ ልቦናና ኢኮኖሚያዊ ጫና የሚዳርጉ አሰራሮች፣ ከህግ ውጭ ያለ ክፍያ የማሰራትና ተመጣጣኝ ያልሆነ የወጪ መጋራት ደንቦች ይቁሙ የሚሉ ናቸው። አቶ አሰግድ እንደሚሉት አንዳንዶቹ ችግሮች በአፋጣኝ የሚፈቱ ሲሆን አንዳንዶቹ ግን ጊዜና የሀገርን አቅም ማገናዘብ ይጠይቃሉ። ሰዎች ያው አጋጣሚ ሲያገኝ ሁሉንም ነገር ነው በአንዴ የሚነሳው እና ሁሉም ችግር በአንድ ጊዜ መፍትሄ ያገኛል ማለት አይቻልም። ግን እያንዳንዱ ችግር በተለይ ጊዜ የማይሰጡ ችግሮች አሉ። ተቋማት አሁን ባለው ሁኔታ የተለየ ሪሶርስ አይጠቀሙ መፍትሄ የሚሰጡ ችግሮች አሉ። አይ ቲንክ ያንን ተለይቶ ችግሮች ላይ አክስ ለማድረግ የዩኒቨርስቲ ማኔጅመንት የዩኒቨርስቲ ፕሬዝደንት ባለበት ኮሚቴር ነው ያለ ማድረግ እንቅስቃሴዎች ጀምሯል። የጤና ጥበቃ ሚኒስቴርና የሳይንስና ከፍተኛ ትምህርት ሚኒስቴር ተወካዮች ከአርሲ ዩኒቨርሲቲ ተማሪዎች ጋር መወያየታቸውን የሚናገሩት አቶ አሰግድ እጩ ሐኪሞች ከዛሬ ሰኞ ሚያዝያ 14 ጀምሮ ወደ ተግባር ልምምድና ሥራቸው እንዲመለሱ ከስምምነት መደረሱን አጋርተውናል። ወደ አርሲ ዩኒቨርሲቲ ደውለን እንዳጣራ ነው ግን እጩ ሐኪሞች ወደ ስራ አሁንም አልተመለሱም። አይሁን እንደዚህ አይነት ስምምነት የለንም። ስለ እናንተ ወደ ስራ ስትመለሱ ጥሩ ነው ምናምን የሚል ሰጀሽን ሰጡ። እኛ ግን ጥያቄችን እስኪመለስ አሁንም ምንም የምንመለስበት ምክንያት የለንም። ምክንያቱም የወጣንበት ነገር እስካልተመለሰ መውጣታችን ትርጉም የለውም ሚል መልስ ነው የሰጠናቸው እንጂ እስካሁንም ወደ ስራም አልተመለስ ነው። በተመሳሳይ በጎንደርና በጂማ ዩኒቨርሲቲዎች ውስጥ ያሉ እጩ ሐኪሞች አድማ መጀመራቸው ተሰምቷል። በማኅበራዊ አውታሮች ላይ የተሰራጩ ምስሎችና ተንቀሳቃሽ ምስሎች እንደሚያሳዩት የሐኪሞች መለያ የሆነውን ነጭ ገዋን የለበሱ ተማሪዎች መፈክሮችን ሲያሰሙ ታይተዋል። እጩ ሐኪሞች ከያዟቸው መፈክሮች መካከል ፍትሕ ለሕክምና ባለሙያዎች፣ ግልጽ የሥራ ዝርዝርና በቂ ክፍያ እንፈልጋለን የሚሉ ይገኙበታል። በጤና ጥበቃ ሚኒስቴር የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል ከአጋር ተቋማት ጋር በመሆን የሚነሱ ጥያቄዎችን በተቻለ አቅም ለመመለስ ጥረት እንደሚደረግ ይናገራል። እንግዲህ ያው እንግዲህ የሕክምናና የጤና ሳይንስ ትምህርትና ስልጠና ላይ እንደ ማንኛውም የፕሮግራሞች ያው ቻሌንጆች አሉ። እንግዲህ ቻሌንጅ በየቦታው አለ። የትም ያው በጣም አደጉ የሚባሉ ሀገራት ላይም ሙሉ በሙሉ መቶ ፐርሰንት ተሟልቶ ስልጠና ያስፈቀድበት አግባብ አለ ብዬ መናገር ይከብኝ። በተለይ በኛ አቅም ግን ማክሲመም ማድረግ የሚችላቸው ነገሮች ምንድን ናቸው የሚባሉት ነገሮች ተለይተው፣ ዛሬ ለምሳሌ ቤት ነው ዛ እንደታ እንዳልከው በአንዳንድ ተቋማት ተጠያቂዎች ተማሪዎች እያነሱ ነው። እንደ ጤና ሚኒስቴርም አይ ቲንክ አሁን የትኞቹ ላይ ከተነሳው ጥያቄ በጣም በኩክዊን ደረጃ አክተ ማረግ እንችላለን የሚለው ኦልሬዲ ውይይት እየተደረገበት ነው። ሌሎቹ ግን ጊዜ የሚፈልጉ ችግሮች ግን አላቸው አሉ። እነዛንም ችግሮች ለይቶ በጋራ ከተቋማት ጋር ለመስራት እየተነጋገረ ነው።